ምዕራፍ 27 ከ1878 እስከ 1914 ዓመተ ምህረት የነበረው ጊዜ ግምገማ። ወደ ገጽ 153 ተመልሰው ቢመለከቱ በዚህ የአፍሪካ ቤተክርስቲያን ታሪክ ዘመን በአፍሪካ የወንጌልን መልእክት የሰሙ ሰዎች ቁጥር እጅግ ውስን መሆኑን ይረዳሉ በ1914 ዓ.ም ግን የክርስትና ብርሃን የደረሰው የአፍሪካ ክልል ከእጥፍ በላይ ሆኗል። በተጨማሪም ክፍለ አህጉሩ ወደ ዘመናዊው 20ኛ መቶ ክፍለ ዘመን ገብቶ ነበር። በአፍሪካ ለታየው ለዚህ እድገት ቤተ ክርስቲያን ከፍተኛ አስተዋጽኦ አድርጋለች። በዚህ ምዕራፍ አንደኛ፣ ቤተክርስቲያን ከ1878 እስከ 1914 ዓ.ም በነበረው ጊዜ ለአፍሪካ ያደረገችው አስተዋጽኦ ምን ነበር? ሁለተኛ በዚህ ጊዜ ፈጣን እድገት ያሳየችው ለምን ነበር? ሶስተኛ፣ የአውሮፓ ቅኝ አገዛዝ አስተዳደር በክርስትና እድገት ለተጽዕኖ ያደረገው እንዴት ነው ለሚሉ ጥያቄዎች መልስ ለማግኘት እንሞክራለን። የክርስትና አስተዋጽኦች ክርስትና ለአፍሪካ ያደረገውን አስተዋጽኦ ካለፉት አራት ምዕራፎች እንደተገነዘቧ እንጠራጠርም። ሶናውያንና የአፍሪካ ቤተ ክርስቲያን ሰራተኞች በዚህ ጊዜ ያደረጉት ታላቅ አስተዋጽኦ በሰዎች ህይወት ውስጥ ከሁሉ የላቀ አስደናቂ ለውጥ የሚያመጣውን የኢየሱስ ክርስቶስን ወንጌል መልካም የምስራች ማወጃቸው ነው። በአፍሪካ ብዙ ስፍራዎች ሰይጣን ሰዎችን በፍርሃት ባርነት አስሯቸው ነበር። ወንጌል ወደ አዲስ ስፍራ በሚመጣበት ጊዜ ግን የፍርሃት ጨለማ በብርሃን እንዲተካ በማድረግ አዲስ የደስታና የነፃነት ህይወት እያስገኝ ነበር። ይህ መልካም የምስራች በቤተሰብና በማህበረሰቡ የዕለት ተዕለት ህይወት ታላቅ ለውጥ አመጣ። ሌላው ትልቅ አስተዋጽኦ የአፍሪካን ቋንቋዎች ወደ ጽሑፍ ቋንቋነት ለማዘጋጀት የተደረገው ጥረት ነው። ከሰሐራ ባስተደቡብ ባለው የአፍሪካ ክፍል ከ1878 ዓመተ ምህረት በፊት በፊደልና የመጻፊያ ዘዴ ያላቸው ቋንቋዎች ጥቂት ነበሩ። ቀደምት ምሶናውያን እያንዳንዱ የአካባቢ ቋንቋ ፊደልና የአጻጻፍ ዘዴ እንዲበጅለት አደረጉ። በዚህ አኳዋን በአፍሪካ የሚገኙ ብዙ ነገዶች በታሪካቸው ለመጀመሪያ ጊዜ በጽሑፍ የሰፈረ ዘገባ ኖራቸው። አቤተ ክርስቲያን ለህዝቡ የሰጡት የአጻጻፍ ዘዴ ብቻ ሳይሆን የሚያነባውን መጽሐፍም ነው። ከሁሉም ይልቅ ህዝቡ የክርስቲያናዊ ህይወቱ መመሪያ የሚሆነውን መጽሐፍ ቅዱስ እንዲያገኝ አድርገዋል። ከቋንቋው ስራ ጋር በቅርብ የተያያዘው ሌላ ነገር ማንበብ መጻፍና ሌሎች ሙያዎችን የሚያስተምሩ ትምህርት ቤቶችን መመስረት ነበር። ቤተ ክርስቲያን በአፍሪካ ትምህርት ቤቶች ባትመሰርት ኖሮ የአገሪቱ እድገት ለ20 ለ30ና ከዚያም ለላቁ ዓመታት በዘገየ ነበር። ቅኝ ገዢ መንግስታት ከ1878 እስከ 1914 ዓ.ም በነበሩት ጊዜያት ሶናውያን የገነባቸውን ያህል ትምህርት ቤቶች ሊሰሩ አይችሉ። ምናልባትም አይፈልጉም ነበር። በአፍሪካ የሚገኘው የትምህርት ሁኔታ ይህን ታላቅ አገልግሎት ለሰጡ አብያተ ክርስቲያን ባለውለታው ነው። ሰዎች ባለማወቅና በጨለማ ውስጥ እንዲኖሩ የሚፈልግ ሰይጣን ሲሆን፣ የእግዚአብሔር ፈቃድ ግን ሰዎች ትምህርትና ብርሃን እንዲያገኙ ነው። አብዛኛውን ጊዜ በአዳዲስ ቦታዎች ሁሉ ሆስፒታሎችን የሚሰሩት ሚሲዮናውያን ነበሩ። በእነዚህ ሰዎች ጥረት የቀድሞ በሽታዎች አዳዲስ የህክምና እርዳታ ይደረግላቸው ጀመር። ከዚህም የተነሳ በልጅነት የሚሞቱ ሰዎች ቁጥር እየቀነሰ ከመምጣቱም በላይ ሰዎች ጤናማና ጠቃሚ ህይወት መኖር ጀመሩ። የክርስትና መልእክት የፍቅር ህግን ያጠቃልላል። ቀዳሚዎቹና በ20ኛው መቶ ክፍለ ዘመን የነበሩ ክርስቲያኖች ፍቅርና እውቀት ከማምጣት ጋር ቁምጥናን የመሰለ አስከፊ ህመምንነት ህዝቡ እንዲረዳ አደረጉ። ይህን በማድረግም በህመሙ የሚሰቃዩ ሰዎች ከጎሳቸው እንዲገለሉ የሚደረግበትን ሁኔታ አስቀሩ። ብዙ ቀደምት ምስዮናውያንና የቤተ ክርስቲያን ሠራተኞች አዳዲስ የእርሻ ዘዴዎችን በማስተማር ህዝቡን ረድተዋል። አዳዝ አዳዲስ አዝሬትንና የተሻሉ የማምረት ዘዴዎችን ለህዝቡ አስተማሩ። በዚህ ምክንያት ህዝቡ የሚያመርተው የምግብ መጠን በፍጥነት አደገ። በመጨረሻ የምንመለከተው ቀደምት የቤተ ክርስቲያን ሰራተኞች እንደ ልብስ ስፌት ያሉ እደ ጥበባዊ ሙያዎችን ለህዝቡ ማስተማራቸውን ነው። በእነዚህ አዳዲስ እውነቶች አማካኝነት አፍሪካውያን ኢኮኖሚያቸውንና የኑሮ ደረጃቸውን ከፍ ለማድረግ ችለዋል። ፈጣን የቤተ ክርስቲያን እድገት። ሁለተኛውን ጥያቄ መመለሱ ይበልጥ ያስቸግራል። ከሌላው ጊዜ ይልቅ ከ1878 እስከ 1914 ዓመተ ምህረት በነበረው ወቅት ቤተክርስቲያን በፍጥነት ያደገችበትን ምክንያት ለመግለጥ የሚቻል አይመስልም። ሆኖም ለዚህ ፈጣን እድገት አስተዋጽኦ ያደረጉ በርከት ያሉ ምክንያቶች ያሉ ይመስላል። ከሁሉ በፊት በ19ኛው መቶ ክፍለ ዘመን በአውሮፓውያን በአሜሪካ የነበረው ታላቅ መንፈሳዊ እንቅስቃሴ ነው። በ19ኛው መቶ ክፍለ ዘመን መጨረሻ በታላቋ እንግሊዝ እና በአሜሪካ ተነሳስተው ሕይወታቸው የቀዘቀዘ ክርስቲያኖችን በአምልኮ እሳት ያቀጣጠሉና በሺህ የሚቆጠሩትን ደግሞ እንደ አማኞች ወደ ግል ውሳኔ ከደረሱት መንፈሳዊ እንቅስቃሴዎች ሁሉ ዲኤል ሙዲ በተባለው ወንጌላዊ ይመራ የነበረው የሚያህል ታላቅ እንቅስቃሴ አልነበረም። ሚስተር ሙዲ በብዙ ሺ የሚቆጠሩ ሰዎችን ወደ ኢየሱስ ክርስቶስ ያመጡ ያመጡ ስብሰባዎችን በታላቋ እንግሊዝና በአሜሪካ አካሂደዋል። እኚህ ሰው ሰዎችን ወደ ክርስቶስ አምጥተው ብቻ የሚያበቁ ወንጌላዊ አልነበሩ። ወደ ክርስቶስ ያመጧቸው ሰዎች ሌሎችን እንዲያመጡ ያበረታቷቸዋል። አገልግሎታቸው በተለይ በተማሪዎች ላይ የሚያተኩር ነበር። በዚሁ ጥረታቸው መሰረት በ1891 ዓ.ም የፈቃደኛ ተማሪዎች እንቅስቃሴ በአሜሪካ ተመሰረተ እንዲሁም በታላቋ እንግሊዝ በ1892 ዓመተ ምሕረት የፈቃደኛ ተማሪዎች ሚስዮናውያን ህብረት ተመሰረተ። በነዚህና በሌሎች እንቅስቃሴዎች ውጤት መሰረት በብዙ መቶ የሚቆጠሩ የእንግሊዝና የአሜሪካ ወጣቶች ወንጌል ላልደረሰባቸው የዓለም ክፍሎች ወንጌልን ለማሰራጨት ራሳቸውን ሰጡ። ብዙ ሰዎች ወደ የትኛውም የዓለም ክፍል ለመሄድ ፈቃደኞች ሲሆኑ የሚስዮን ማህበራት አፍሪካ ውስጥ ወዳሉ አዳድስ አዳዲስ ስፍራዎች ለመግባትና አዲስ የሚስዮን ጣቢያዎች ለመመስረት የሚያስችላቸውን በቀየሰዋይ አገኙ። ሁለተኛው ምክንያት የአዳዲስ መድኃኒቶች ግኝት ነው። ራንሊድ የተባለው ተመራማሪ በ1897 ዓመተ ምህረት የወባ በሽታ የሚተላለፈው በአኖፋሊስ ትንኝ አማካይነት መሆኑን ከደረሰበት በኋላ ትንኞች ወደ ሰው እንዳይደርሱ ለማድረግ ከተቻለ ወባን ለማጥፋት የሚቻል መሆኑን አመለከተ በተገኘው አዲስ መድሃኒት አማካይነት ወባ ቀደም ሲል እንደነበረው ሚስዮናውያንን መፍጀቷ ተገታ በዚህ አዲስ እውቀት የተነሳ በ በሃያኛው መቶ ክፍለ ዘመን በወባና በቢጫ ወባ ምክንያት የሞቱ ሚስዮናውያን ቁጥር በ19ኛው መቶ ክፍለ ዘመን ከሞቱት ያነሰ ሆኗል ሶስተኛው ምክንያት ከ1878 ዓመተ ምህረት በኋላ የታየው የትራንስፖርትና መገናኛ መሻሻል ነው። በአፍሪካ ውስጥ ከሚገኙ የቅኝ ግዛት አገሮች መካከል ከግማሽ በላይ የሚሆኑት እስከ 1910 ዓመተ ምህረት የባቡር መንገድ ነበራቸው። ለምሳሌ የዩጋንዳ የባቡር መስመር መሰራት በኬንያ የነበረው ሚስዮናዊ ስራ ወደ መሃል ሀገር እንዲገፋ ታላቅ አስተዋጽኦ አድርጓል። በወንዞችና በሐይቅ ላይ የሚሄዱ በእንፋሎት የሚንቀሳቀሱ መርከቦች በመሃል ምድር ለሚገኙ ሚስዮናውያን፣ የቤተ ክርስቲያን ሰራተኞች ትራንስፖርት መገናኛን አቃለሉላቸው። ቅኝ ገዢ መንግስታት መንገዶችን መስራትና መጠገን ጀመሩ። ዘግየት ብሎ ደግሞ የፖስታ መገናኛ ዘዴ ተመሰረተና በዋና ዋና ከተማዎች የቴሌግራም ቢሮዎች ተከፈቱ። የቅኝ አገዛዙ ውጤቶች። በመጨረሻም የቅኝ ገዢ መንግስታት ወደ አፍሪካ መምጣት በቤተክርስቲያን እድገት ላይ ያመጣ ውጤት መገምገም አለብን። የአውሮፓውያን ቅኝ ገዢዎች አዎንታዊ ተጽዕኖ በአፍሪካ የቀረውን ጥቂት የባርነት ስርዓት ወደ ፍጻሜ ማድረሱ ነበር። የባሪያ ንግድ የሚካሄዱ፣ የሚያካሄዱ አንዳንድ አረቦች እስከ 1900 ዓመተ ምህረት ምስራቅ አፍሪካ ውስጥ ነበሩ። በኋላ ግን በቅኝ ገዢዎች ህግጋት መሰረት ሙሉ በሙሉ ተወገዱ። ለባሪያ ሲባል መሀል አገር ባሉ ጎሳዎች መካከል ይደረግ የነበረው ጦርነትም አበቃ። አፍሪካውያን ከሀገራቸው እየተወሰዱ ለባርነት ህይወት የመዳረጋቸው ስጋት አከተመ። ቅኝ ገዢ መንግስታት አፍሪካን እጅግ ያደከማትን እና ለብዙ መቶ ዓመታት በነገዶች መካከል ይደረግ የነበረውን ጦርነት ቀነሱት። ለእያንዳንዱ ነገድ ድንበር በማብጀት በመካከላቸው የነሳ ለነበረው ውዝግፍ መፍትሄ ለማስገኘትም ጥረዋል። ከላይ እንደገለጥ ነው፣ ቅኝ ገዢ መንግስታት የመገናኛ ዘዴዎችን አሻሻሉ። የባቡር መስመሮች ተሰሩ። የፖስታና የቴሌኮሙኒኬሽን አገልግሎቶች ተመሰረቱ። የእነዚህ ሁኔታዎች መሟላት የሚስዮናውያንንና የቤተ ክርስቲያን አገልጋዮችን የማጓጓዣ ችግር አቃለሉት። የመገናኛ ዘዴዎች መሻሻል አጥቢያ ቤተ ክርስቲያን በመካከላቸው ለሚያደርጉት ግንኙነት አመቺ ሆነ። እነዚህ የተሻሻሉ የመገናኛና የትራንስፖርት ዘዴዎች ለወንጌል መስፋፋት ያገዙት ያህል ያገዙትን ያህል ፈሪያ እግዚአብሔር ለጎደለው አገልግሎትም ውለዋል። ለአውሮፓ የትንባሆ ኩባንያዎች እና መጠጥ ነጋዴዎች እና ለመሳሰሉት ያገለገሉ መሆናቸውን ማስታወስ ይገባል። የቅኝ ገዢዎች ወደ አፍሪካ መምጣት ከላይ በተመለከትናቸው ሶስት መንገዶች ለቤተ ክርስቲያን እድገት የጠቀመ ቢሆንም በአንጻሩ በብዙ ሁኔታ እድገቷን ገጥቷል። መጀመሪያ ሚስዮናውያንና ቤተ ክርስቲያን የት መስራት እንዳለባቸው እና እንደሌለባቸው የሚወስኑት ቅኝ ገዢዎች ናቸው። በተለይም የሙስሊም ህዝብ በብዛት በነበረባቸው የቅኝ ግዛት ክልሎች ይህ ይበልጥ እውነት ነበር። ለምሳሌ ነጻ የነበረው የኢትዮጵያ መንግስት የሙስሊም አካባቢዎች በወንጌል መዳረስ እንዳለባቸው ያምን የነበረ ሲሆን እንደ ፈረንሳይ፣ ጀርመንና ታላቋ እንግሊዝ ያሉ ቅኝ ገዢ ኃይሎች ግን የሙስሊም ህዝብ በብዛት ባሉባቸው አካባቢዎች ሚስዮናውያን እንዳይሰሩ ብዙ ጊዜ ያግዱ ነበር። ቅኝ አገዛዝ አስተዳደር በአፍሪካ የሚስዮናውያንን ጥረት የጎዳበት ሌላ መንገድ የአውሮፓውያኑ ተፎካካሪነት ነበር። ጀርመናውያኑ የፈረንሳይ ወይም የእንግሊዝ ሚስዮናውያን በቅኝ ግዛታቸው እንዲሰሩ አይፈቅዱም። ፈረንሳውያን ደግሞ የጀርመንና የእንግሊዝ ሚስዮናውያን በክልላቸው እንዲሰሩ አይፈልጉ ወዘተ። ይህ ሁኔታ ከ1885 እስከ 1914 ዓ.ም ምረት ድረስ ባለው ጊዜ ብዙ ሚስዮናውያን የሚስዮን ጣቢያዎቻቸውን እንዲዘጉ እንዳደረጋቸው ተመልክተናል። ቅኝ ገዢ ባለ ስልጣናት የአፍሪካ ግዛቶቻቸውን በሚያደራጁበት ጊዜ ነጋዴዎችን የመሳባቸው ነገር ግልጥ ነበር እርግጥ ነጋዴዎቹ ወደ አፍሪካ የመጡት ከቅኝ ገዢዎች ቀድመው ነበር። እንዲያውም ብዙ ጊዜ አገሮቻቸው አፍሪካን በቅኝ ግዛት እንዲይዙ የለመኗቸው አውሮፓውያኑ ነጋዴዎች ናቸው። ቅኝ ገዢዎች መንግሥታቸውን ከመሰረቱ በኋላ ግን የነጋዴዎቹ ቁጥር እየጨመረ መጣ። እነዚህ ነጋዴዎች በርካታ ክፉ ነገሮችን እና ሱሶችን ለአፍሪካ አስተዋወቁ። ከእነዚህ መካከል ዓለማዊነት ሰውነትን የሚጎዳ ስጋራ ማጤስ ልማድና የአልኮል መጠጦች ጉዳይ ይገኙበታል። እነዚህ ክፉሶች የሰዎችን ሕይወት ከተቆጣጠሩ በኋላ ተጠያቂዎቹን ለክርስቶስ መማረኩ ይበልጥ ያስቸግራል። ተጠቂዎቹን ለክርስቶስ መማረኩ ይበልጥ ያስቸግራል። የቅኝ አገዛዝ ስርዓት ብዙ አውሮፓውያን ከሀገራቸው በመፍለስ አፍሪካ ውስጥ እንዲሰፍሩ አበረታታቷቸዋል። እነዚህ ስፍራዎች ሰፋሪዎች አፍሪካውያን ነገዶች እያደጉ በሄዱ መጠን የሚፈልጓቸውን መሬቶች በተለያዩ መንገዶች ይወስጡባቸው ጀመር። በአጠቃላይ ከሰፋሪዎቹ አብዛኛዎቹ አፍሪካውያን ወደ ስልጣንና ኃላፊነት ሲመጡ ለማየት ስለማይፈልጉ ቤተክርስቲያንና ሚስዮናውያን በአፍሪካውያን መካከል መስራታቸውን ይቃወሙ ነበር። የቤቹዋና ላንድ ታሪክ ስናጠና እንደምትመለከት ነው ነጭ ሰፋሪዎች አንዳንድ የለንደን ሚስዮን ማህበር ሚስዮን ጣቢያዎችን ለመደምሰስና ለመሰባበር በኃይል ጭምር ይጠቀሙ ነበር እነዚህ ሰፋሪዎችና አውሮፓውያን ነጋዴዎች የነገዶችን አንድነት እንዲበታተን አድርገዋል አላን ፓቶን የተባለ ደራሲ እሪባይ አገሬ ክራይ ዘ ብለቭድ ካንትሪ በሚለው መጽሐፉ ውስጥ ከተጠቀመባቸው ገጸ ባህሪያት አንዱ የዞሎ ክርስቲያን እንዲህ ይል ነበር። ይላል ወዳጄ፣ እኔ ክርስቲያን ነኝ። ነጭ የሚጠላ ልብ የለኝም። አባቴን ከጨለማ ያወጣ ነጭ ሰው ነው። ነገር ግን ከአንተ ጋር በግልጥ በመናገሬ ቅርታ ታደርግልኛለህ። የሚያሳዝነው ነገሮች የሚያሳዝነው ነገሮች መሰባበራቸው አይደለም ነገር ግን እንደገና አለመሰራታቸው ነው። ነጮች ይህን ነገድ ከፋፍለውታል። ይቅርታ አድርግልኝና እንደገና ሊሰራይ እንደማይችል አምናለሁ። የፈረሰበትና ቤቱ በሚፈርስበት ጊዜ መድረሻ ቢስ የሆነው ሰው ሁኔታ ናቸው አሳቃቂዎቹ ነገሮች። ነጭ ሰፋሪዎችና ነጋዴዎች ለነርሱ እንዲሰሩ በሚያስገድደው የግዴታ ስራ ህግና በሌሎች አዋጆቻቸው አማካይነት አፍሪካውያኑን በማስጨነቅ ጎዛዎች እንዲበታተኑ ቅኝ ገዢዎች ረታቸዋል። አፍሪካውያኑ አንዴ ከጎሳ አካባቢያቸው ከተለያዩ በኋላ ወደ ለሌ ወደ ደህንነት ያመጧቸው ዘንድ ለክርስቲያኖች ሰራተኞች እጅግ አስቸጋሪ ሆኖባቸው ነበር። ይህ ድርጊት በእርግጥ በሁሉም የአፍሪካ ክልሎች አልተፈጸመም። ነገር ግን በደቡብ አፍሪካ፣ በሞዛምቢክ፣ በሮዴሺያ ወይም ደቡብና ሰሜን የጀርመን ቅኝ ግዛቶችና በቤልጂክ ኮንጎ ብርቱ ነበር። ይህ ምዕራፍ ከ1878 እስከ 1914 ዓ.ም የነበረውን ሁኔታ ባጭሩ የገመገመ ነው። መጥቀስ ያለባቸው ሌሎች ጠቃሚ ነጥቦች ነበሩ፣ ሁሉን ለማሟላት አልተቻለም። ቢሆንም ይህ አጭር መግቢያ በታሪኩ ስለተጠቀሰው ጊዜ የተሻለ ግንዛቤ ኖረው ዘንድ በቂ መነሻ ሰጥቶታል ብለን እናምናለን። ጥያቄዎች። አንደኛ ቤተ ክርስቲያን ከ1878 እስከ 1914 ዓ.ም ያደረገችውን አራት አስተዋጽኦዎች ይጥቀሱ። ሁለተኛ ቤተ ክርስቲያን ከ1840 እስከ 1878 ዓመተ ምህረት ከነበረው ጊዜ ይልቅ ከ1878 እስከ 1914 ዓመተ ምህረት ባለው ጊዜ በፍጥነት ያደገችው ለምን ነበር? የቻሉትን የኃይል ምክንያቶች ይግለጡ። ሶስተኛ ቀኝ አገዛዝ የአፍሪካ ቤተክርስቲያንን እድገት ያሰናከለው እንዴት ነበር?